በዚህ ሳምንት በማህበራዊ መገናኛ ዘዴዎች መነጋገሪያ ከሆኑ ነጥቦች መካከል አራት ጉዳዮች ጎልተው ወጥቷል። የአትሌት ሻለቃ ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ መመረጥ አንደኛው ርዕስ ነው። የኢትዮጵያ የቀድሞ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳኖም የዓለም ጤና ጥበቃ ድርጅት ዋና ዳይሬክተር ለመሆን በጽህፈት ቤቱ ያደረጉት ጥያቄና መልስ ሌላኛው መነጋገሪያ ነበር። የአትሌት ምሩፅ ይፍጠር የጤንነት ሁኔታን በተመለከተ የቀረቡ ዘገባዎችም አነጋጋሪ ሆኗል። የዶናልድ ትራምፕ ባልተጠበቀ መልኩ የዩናይትድ ስቴትስ ፕሬዝዳንት ሆነው መመረጥ በስፋት አነጋግሯል። የዛሬው ዝግጅታችን በዋናነት በአራቱ ርዕሰ ጉዳዮች ላይ ያጠነጥናል። አብራችሁን ቆዩም። አትሌት ሻለቃ ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት በመሆን መመረጡ በማኅበራዊ የመገናኛ ዘዴዎች መነጋገሪያ ሆነው ከቆዩ ጉዳዮች አንዱ ነበር። ዘካሪያስ ሰላለም በትዊተር ማኅበራዊ መገናኛ ገጹ ባሰፈረው የእንግሊዝኛ ጽሑፉ፣ ኃይሌ ገብረስላሴ በርካታ ጉዳዮች ተቆልለው ይጠብቁታል። ከእነዚያም መካከል በኢትዮጵያ አትሌቲክስ ፌዴሬሽን የተንሰራፋው ሙስናና አትሌቶችን ስልታዊ በሆነ መልኩ መበደል ይገኝበታል። ከእንግዲህ ቀልድና ጨዋታ የለም ሲል አስነብቧል። ሰማኝ ጋሾ አበበ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ምርጫን በፌስቡክ ገጹ እንደሚከተለው ተችቷል። የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ኃይሌ ገብረስላሴን የፌዴሬሽኑ ፕሬዝዳንት አድርጎ መርጦታል። ግለሰቡ ከቅርብ ጊዜ ወዲህ በሕዝባዊ ትግሉ ላይ የሚሰጣቸው አስተያየቶች እንደሚጠቁሙት ከስርዓቱ ጋር የጠበቀ ቁርኝት እንዳለው ነው። እንዲመረጥ ያስደረገውም ይህ ለስርዓቱ ያለው ድጋፍ ነው ሲል ጽፏል። ሰማኸኝ በመቀጠል ጽሑፉን ሲያብራራ፣ ስርዓቱ ከደረሰበት የፖለቲካ ኪሳራ ለመውጣት እንዲህ አይነት ቁማር መጫወቱ የሚጠበቅ ነው። ምንም እንኳ ኃይሌ በአትሌቲክስ መስክ ያ ያበረከተው አስተዋጽኦ ታሪካዊ ቢሆንም ከህዝባችን መከራ አንጻር እሱም ቢሆን በአሁኑ ሰዓት አንድ የምንታገለው እንጂ የምናጨበጭብለት ሰው አይደለም፣ በማለት ጽሁፉን አጠቃሏል። ፍሳ ተገኝ ደግሞ በትዊተር ገጹ ገብረ እግዚአብሔር ገብረ ማርያም የኢትዮጵያ አትሌቲክስ ፌዴሬሽን አዲሱ ስራ አስፈጻሚ ኮሚቴ አባል ነው። ፌዴሬሽኑ በቀድሞ ታላላቅ አትሌቶች በመምራት የባየር ሚንሽንን ሞዴል እየተከተለ ነው ሲል በእንግሊዝኛ ጽፏል። የኢትዮጵያ የቀድሞ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳኖም በዓለም ጤና ጥበቃ ድርጅት ዋና ዳይሬክተርነት ቦታ ለመሾም እንደ ሌሎች ዕጩዎች በእንግሊዝኛ ቋንቋ የቀረበላቸውን አንዳንድ ጥያቄዎች እንዲብራራላቸው ደጋግመው መጠየቃቸውን የሚያሳይ ቪዲዮ ከተሰራጨ በኋላ በስፋት መነጋገሪያ ሆኖ ነበር። ናታሊያ ሚዮት በትዊተር ገጿ ባስነበበችው የእንግሊዝኛ ቋንቋ መልእክቷ ንጉሡ እርቃኑን ነው፣ ዶክተር ቴድሮስ በግልጽ የህወሓት ተጨማሪ ማጭበርበርና ሀፍረት ነው ብላለች። ዳንኤል ብርሃኔ በፌስቡክ ገጹ የሚከተለውን መልእክት አስፍሯል። ባለፈው ጊዜ አባዱላ ከግብጽ ሚዲያ ጋር ያደረገውን ቃለ መጠይቅ ቆራርጠው ሙድ ሲይዙ የነበሩ ሰዎች ዛሬም የቴድሮስን ቪዲዮ ቆራርጠው ራሳቸውን እያስደሰቱ ነው። የሚገርመው ነገር እነዚህ ሰዎች አሜሪካ እየኖሩ ለመግባቢያ የምትሆን እንግሊዝኛ መልመድ አቅቷቸው ወይ? ሀበሻ ድርጅት ውስጥ ነው የሚቀጠሩት፣ አሊያም በመንግስት ድጎማ ነው የሚኖሩት። የትራምፕ ደጋፊዎች እነዚህን ነው ሰለቹን ያሏቸው? ብሏል። እንዳልካቸው ኃይለ ሚካኤል ግሎባል ቮይስ በተባለ ድረገጽ ላይ ያሰፈረውን ዘለግ ያለ ጽሑፍ ትዊተር ገጹ ላይ አካፍሏል። ጽሑፉ ይቅርታ ጥያቄው ግልጽ አይደለም ሊያብራሩት ይችላሉ? የሚለውን የዶክተር ቴድሮስ አዳኑም ጥያቄና አወያዩ ጥያቄውን በድጋሚ ለማብራራት መሞከራቸውን የሚያሳፍር መሆኑን አካቷል። በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን የዶክትሬት ዲግሪውን ለመያዝ የአራተኛ ዓመት ተማሪ የሆነው እንዳልካቸው አይለ ሚካኤል በማህበራዊ መገናኛ አውታሮች ላይ የዶክተር ቴድሮስ አዳኖም ንግግርን በተመለከተ ሶስት ነገሮች በስፋት መወያያ እንደነበሩ አብራርቷል። ሶስት ዋና ዋና ወገኖች አሉ። የመጀመሪያው እንግሊዝኛ ችግር አለባቸው የሚለው፣ ሁለተኛው አይ እንግሊዝኛ ችግር የለባቸውም ማብራሪያ መጠየቅ በሳቸው የተጀመረ ነገር አይደለም የተለመደ ነገር ነው የሚላለ ሶስተኛው ግሩፕ የእውቀት ማነስ ችግር አለባቸው ጥያቄው ግልጽ ነው እንግሊዘኛውም ገብቷቸዋል ለማደናበር ፈልገው ነው ይደገምልኝ ያሉት ብለው የሚከሱ አሉ ማለት ነው እና ሶስት ዋና ዋና ሀሳቦች ነበር ሲሸራሸሩ የነበሩት በማህበራዊ ሚዲያው እነኝም ሶስት ዋና ዋና ሀሳቦች በመረጃ አስደግፌ ነው የጻፍኩት እኔ ቪዲዮውን ተከታትየዋለው ከአንዴም ሁለቴ ነው ማብራሪያ የጠየቁት። እንደዚህ በጣም ቴክኒካዊ ጥያቄ ሲጠየቁ ነው እንደዚህ አይነት መልስ የሚሰጡት። አልገባኝም፣ ጥያቄው ይደገምልኝ፣ ጥያቄው ግልጽ ሆኖ ሳለ ማለት ነው እና ይሄ የሚያሳይ እኔ የተገነዘብኩት የይዘት ችግር ነው ብዬ ነው እንጂ የእንግሊዝኛ ችግር አይደለም። ጥያቄው ገብቷቸዋል ግን የሚመልሱት ነገር ስለጠፋቸው ማብራሪያ ጠይቀው ለማለፍ የሞከሩ ል- መሰለኝ እኔ በረዥም ርቀት የሩጫ ውድድር ባለም አቀፍ መድረክ የኢትዮጵያን ስም በተደጋጋሚ ያስጠራው አንጋፎ አትሌት ምሩጽ ይፍጠርን በተመለከተ በማኅበራዊ መገናኛ ዘዴዎች ብዥታን የፈጠረ አስተያየት ሲንሸራሸር ቆይቷል። የብጅታው ምንጭ ደግሞ የመንግስት መገናኛ አውታሮች ዘገባ እንደሆነ ብዙዎች ጽፏል። የኢትዮጵያ ብሮድካስት ኮርፖሬሽን ድረገጽ አድራሻን የያዘ ዜና ረቡ ጥቅምት 30 ቀን 2009 ዓ.ም ኢንተርኔት ላይ ሰፍሮ ይገኛል። ዜናው በእንግሊዝኛ ቋንቋ የተጻፈ ሲሆን እውቁ የኢትዮጵያ አትሌት ምሩፅ ይፍጠር አርፏል ይላል። ዜናውን ከኢንተርኔት በዝርዝር ለማንበብ ግን አይቻልም። በቅድሚያ ዜና ረፍት ሲል የሚንደረደረው የኢብኮ የስፖርት ዜና ከኢትዮጵያ ብሮድካስት ኮርፖሬሽን ድረገጽ እንደተሰረዘ የሚያመለክተው የተፈለገው መረጃ አልተገኘም የሚል መልእክትም ይነበባል። አጥናፍ ብርሃኔ በትዊተር ገጹ የመንግሥት መገናኛ አውታሮች በረዥም ርቀት ታዋቂው አትሌት ምሩፅ ይፍጠር አርፏል በማለት ሰውን አሳስቷል ሲል ጽፏል። እሸቱ ሆማቄኖ የፋና ብሮድካስቲንግ ኮርፖሬሽን ዜና፣ እንዲሁም የኢትዮጵያ ብሮድካስት ኮርፖሬሽን አርማዎች ስር የቀረቡ ማስተባበያዎችን ምስል በመቅረጽ ባቀረበው አጠር ያለ ጽሁፉ ከመረጃ ምንጫችን ስህተት በሚል ገልጸውታል ሲል አስነብቧል። እሸቱ ከጽሑፉ ጋር ያያያዘው የኢብኮ ማስተባበያ ማርሽ ቀያሪው አትሌት ሻምበል ምሩጽ ይፍጠር ከዚህ ዓለም በሞት ተለየ ተብሎ የተላለፈው ዜና ከመረጃ ምንጫችን ስህተት መሆኑን እየገለጽን በይፋ ይቅርታ እንጠይቃልን በሚል ይነበባል። ካሳሁን ይልማ ደግሞ በፌስቡክ ገጹ የሚከተለውን በእንግሊዝኛ ቋንቋ አስፍሯል። ተረጋግጧል የኢትዮጵያ ኦሎምፒክ ጀግና ምሩጽ ይፍጠር በሕይወት አለ። ቶሮንቶ ሐኪም ቤት ነው የሚገኘው። በእርግጥ በጠና ታሟል። ጸልዩለት፣ እግዚአብሔር ይመስገን ሲል ጽፏል። አብይ ተክለ ማርያም የዩናይትድ ስቴትስ ፕሬዝዳንታዊ የምርጫ ሂደትና ውጤት እንዲሁም ቀደም ሲል ሲሰጡ የነበሩ የፖለቲካ ትንታኔዎችን በተመለከተ አጭር መልእክት ትዊተር ገጹ ላይ አስፍሯል። የአብይ አጠር ያለው ስላቃዊ ጽሑፉ የፖለቲካ ትንታኔ ነፍስሽን በሰላም ያሳረፈው የሚል ነው። ዘላለም ክብረት በትዊተር ገጹ የሪፐብሊካኖች ፓርቲ መለያ የሆነውን ቀይ ቀለም ከኢትዮጵያ የአስቸኳይ ጊዜዎች ጋር በማነጻጸር አጠር ያለ መልእክት አስተላልፏል። የምርጫ መዘርዝር ውጤቱን ለማሳየት የቀረበው የዩናይትድ ስቴትስ ካርታን በስፋት አልብሶ የሚታየው ቀይ ቀለም ሪፐብሊካኖች በፕሬዝዳንታዊ ምርጫ በስፋት ማሸነፋቸውን ያመለክታል። የአስቸኳይ ጊዜ አዋጅ ቀይ ዞን ከሚል ጽሁፍ ጋር በቀይ ቀለም የተዋጠ የኢትዮጵያ ካርታም ከጎኑ ሰፍሯል። ዘላለም ከዩናይትድ ስቴትስና ከኢትዮጵያ ካርታ ጋር ያያያዘው አጭር ጽሁፍ ቀይ በቀይ የሆነ ጊዜ ይላል። ጽሁፉ በሳቅ በሚያነባ ምስል ነው የተቋጨው። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው መመረጥን በተመለከተ ኢትዮጵያውያን በማህበራዊ መገናኛ ዘዴዎች በብዛት የተወያዩበትን ነጥብ እንዳልካቸው ጠቅለል አድርጎ ያቀርባል። ኢትዮጵያውያን ለዚህ የነበራቸው ምላሽ መልሰን እንቃኘው። የፖስትራሻል ሶሳይቲ ተፈጥሯል፣ ድህረ ዘር ሶሳይቲ በአሜሪካ ተፈጥሯል የሚለውን ቅኝታችንን ማስተካከል አለብን የሚል ነው። ምክንያቱም ተመራጩ ፕሬዝደንት ከምርጫ ቀስቀሳቸው ጀምሮ በመጤዎች ላይ፣ በኢሚግራንቶች ላይ፣ በሙስሊሞች ላይ ላይ በሴቶች ላይ እንዲሁም በሌሎች ማህበረሰብ አባላት ላይ የሚያራምዱት ፖሊሲ አካታች አይደለም የሚል ስለነበረ ማለት ነው እና ብዙዎቹ ኢትዮጵያውያን ይሄንን ተቃውመዋል። ሪያክሽናቸው በጣም ጥሩ አልነበረም፣ ደስተኞች አደሉም። ያንን ገልጸዋል። በተቃራኒው ደግሞ ኢትዮጵያ ውስጥ ያሉ ምርጫውን ሲከታተሉ የነበሩ ከኢትዮጵያ ሚለሆነው የሚከታተሉ ሰዎች ደግሞ እንደ ተራም ብሽሽቅም ውስጥ ገብተዋል። ራሳችሁን አዘጋጁ፣ ሻንጣችሁን ሸክፉ፣ ወደ ሀገራችሁ ተመለሱ ምናምን የሚልም አይነት ፉተታም የተካተተበት ምላሾች አይቻለሁ። ፌስቡክም ላይ ትዊተርም ላይ ማለት ነው። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ሳምንታዊ ዝግጅታችን በዚህ ይደመደማል። አስተያየትና ጥቆማችሁ አይለን ማንተጋፍቶት፣ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።